እንደምናመሻችሁ የጋቢና ቪ አድማጮች፣ የዛሬ አርብ ህዳር 4 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል በትግራይ ክልል ደቡብ ምዕራብ ዞን በምትገኘው ማይካድራ ከተማ ንጹሐን ዜጎች በአሰቃቂ ሁኔታ መገደላቸውን እንዳረጋገጠ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል አስታውቋል። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች እንገድ ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ነው የነበሩ ብዙ የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሀ ተክሌን የሰማችሁት። ተቋሙ ባወጣው ሪፖርት ዙሪያ አነጋግረናቸዋል። ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ቀደም ሲል የሰማችሁት ከተሸላሚዎቹ አንዱ የሆነው ጋዜጠኛ ደመቀ ከበደ የዛሬ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ አላሳልፋችሁ አመሰግናለሁ ስመኞች። በድጋሚ እንደምን አምሽታችኋል? በኢትዮጵያ የፌዴራል መንግስትና በክልሉ ተዋጊዎች መካከል የቀጠለው ውጊያ በውጊያ የተጠመደውን የክልሉን አስተዳደር ወደ ማናጋት እያመራ መሆኑ ተዘግቧል። በሺዎች የሚቆጠሩ ሰዎች ወደ ሱዳን ተሰደዋል፣ ብዛት ያላቸውም ተገድለዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት የሀገሪቱ ፓርላማ ለትግራይ ክልል አዲስ መሪ ሾሟል። ቀደም ብሎ ምክር ቤቱ በክህደትና በሽብርተኝነት የወነጀላቸው የክልሉን መሪ ዶክተር ደብረጽዮን ገብረ ሚካኤልና ሌሎችም የክልሉ ገዢ ፓርቲ የትግራይ ነጻ አውጪ ግንባር መሪዎችን ያለመከሰስ መብታቸውንም በትላንትናው እለት ገፏል። ከአንድ ሳምንት በላይ የቀጠለው ውጊያን ተከትሎ በብዙ መቶዎች የተቆጠሩ ሲቪሎችም ተገድለዋል። አምነስቲ ኢንተርናሽናልም በዚህ ሳምንት ባወጣው አዲስ ሪፖርቱ ሁኔታውን ጭፍጨፋ ሲል ገልጾታል። የቀድሞው የጋና ፕሬዚዳንት ጄሪ ሮሊንግስ በተወለዱ በሰባ ሶስት ዓመታቸው በሞት ተለይተዋል። የሀገሪቱ ፕሬዚዳንት አኮፎ አዶ ዛሬ ትልቅ ዋርካ ወደቀ፣ ጋና በሳቸው ሞት ደኸየች ብለዋል። ዩናይትድ ስቴትስ ትላንትናም ልክ እንዳለፉት ቀናት በአንድ ቀን ውስጥ ከፍተኛ የኮሮና ቫይረስ ተያዦችና በኮቪድ-19 ታማው ሆስፒታል በገቡ ህሙማን ከፍተኛውን ቁጥር አስመዝግባለች። የኮቪድ ክትትል ፕሮጀክት የተባለው ድርጅት ባወጣው አሀዝ መሰረት ትላንትና ከ150 ሺህ በላይ አዲስ የቫይረሱ ተያዦች ተገኝተዋል። ከትላንትና በስቲያ የተገኙት 144 ሺህ እንደነበሩም ታውቋል። ትላንትና ሆስፒታል የገቡት ደግሞ 67 ሺህ ሲሆኑ ይህ አሀዝ በቀደመው ቀን ከነበረው ቁጥር በ1700 ይበልጣል። በዚህ ዕለትም 1104 ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉ ነው የተነገረው። ዩናይትድ ስቴትስ በአጠቃላይ በኮሮና ቫይረስ ተያዦች እንዲሁም በበሽታው ህይወታቸው ባለፉ ሰዎች ቁጥር አሁንም ከዓለም ቀዳሚው ነች። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቬይ መርሃ ግብሮች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሄደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳነው ፕሮግራም እንለፍ። የተቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በምትገኘው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞ ዕለት መገኘታቸውን፣ ግድያውም ጥቅምት 30 2013 ዓ ም ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። ተቋሙ በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ሲሆን ግርማ ዝርዝር አላት። የድርጅቱ የምስራቅና የደቡብ አፍሪካ ዲሬክተር ዴፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ፣ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ ቤተ ሙከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ቪዲዮዎች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሃ ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብ ና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል ያሉት አቶ ፍስሀ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል ከማይካድራ ከተማ በፊት ያለ ሉግዲ የሚባል ና ባናት የሚባል አካባቢ ላይ ውጊያ ነበረ በዛ ላይ የፌዴራል መንግስት ኃይሎች መበርታታቸው የትግራይ መንግስት የልዩ ኃይል ባለው እና አካባቢ ሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከበው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች አስከሪኖች የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች እንገድ ላይ እንዳዩ እና እነዚህንም ደግሞ እንደሰበሰቡ ነው የነገሩ። ብዙዎቹ አስከሬኖች የተገኙት የማይቀራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይከራ ወደ ሁመራ የሚወስደው መንገድ ላይ እንደሆነ ነው የነገሩን እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው ፎቶዎቹም እና ቪዲዮቹ አካባቢ እንደሆኑ አረጋግተናል በዚህ እንግዲህ ብዙ ሰዎች እንደሞቱ ነው የተለያዩ ቁጥሮች ይነገራሉ ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመጡትን ብቻ ነው የነገሩን ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት ዲያ በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ አምስት መቶ ሰዎች ችግሮች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግር እና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም፣ ከመንግስትም ሆነ ከአካባቢው ነዋሪዎች። ስለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው የምንለው ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደሆኑት አብረሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ፣ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሀት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይል እና የህወሀት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኝ ያለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ ጥቅምት ሰላሳ ልጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊ አድርገው ነበረ። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ሌሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሰራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናኝ ነበረ። እኔ ራሱ እስካሁን ድንጋጤ ውስጥ ሁኝ፣ ያየሁትን ነገር ለመቀበል እየታገልኩ ነው። ለአምነስቲ ሁኔታውን ያስረዳ ሌላ የአይን እማኝ ደግሞ የመከላከያ ሰራዊትና የአማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር አንድ ጠዋት ወደ አራት ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናኝ ነገር ነው። በተለይ ወደ መሀል ከተማና ወደ ሁመራ የሚወስደው መንገድ በተበታተኑ አስክሬኖች ተሞልቶ ነበር። የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሀሰት ዜና ነው። የትግራይ ክልል ልዩ ኃይል ብሄርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግረኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል። አያይዘውም በትግራይ ውስጥ በርካታ የሌላ ብሔር ተወላጆች አሉ፣ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኘውን የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው። ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል። በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል የፈጸመው የህወሓት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ደግሞ ድርጊቱ ባለም አቀፍ የወንጀለኞች ፍርድ ቤት አይሲሲ የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህዋት በሚታዘዙ የትግራይ ክልል ልዩ ኃይልና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል። እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራሉ ሰራዊት እስከሚገባበት ጊዜ ድረስ ማይካድራ ከተማ ለትግራይ ክልል በሚታዘዙ ወይም በትቤላ በሚታዘዙ ሰራዊት ወይም ልዩ ኃይልና ክልሉ ልዩ ኃይልና በአካባቢ ሚሊሻ ስር እንደነበረ ነው የሚታወቀው በ በራስህ ወይም ደግሞ እኛ እቆጣጠር በአንድ ህዳር ላይ ነው ጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት እና ከተማዋን በማን ነበር በወቅቱ የሚቆጣጠራት እና ሰዎች በመቶበት በሚለውን ጊዜ ስናየው የትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቅድም እንዳልኩት በተለይ ደግሞ የከተማዋን ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩም ማረጋገጥ አልቻለም እንጂ ግን ድርጊቱ በክልል ለትግራይ ክልል በሚታዘዙት የዘት ኃይሎች እንደተፈጸመ የሚያመለክቱ መረጃዎች የአምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመን ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሀት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ሕግ መሰረት በፍጹም የተከለከሉና የሚያስቀጡ የወን ጀል ድርጊት መሆናቸውን ለጸጥታ ኃይላቸው እና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍስሐ ይህንን ሲያብራሩት ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም። ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰላማዊ ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም። ጦርነት ቢሆን እና ደግሞ የዓለም አቀፍ ወንጀልም ነው። በጀኔቫ ኮንቬንሽን ኢትዮጵያም ፈርመዋለች። ኢትዮጵያም ባስፈርመውም ደግሞ ልማዳዊ ዓለም አቀፍ ሕግና ያልፈረመው ሀገሮች ላይ ተግባራዊ የሚሆን ነው። ግን ኢትዮጵያ እንዳቀረመችው ነው የሚታወቀው። ስለዚህ በዚህ ጉዳይ ውስጥ የተሳተፈ ወገን ይሄንን ማወቅ ያስፈልገዋል። ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት ዓለም አቀፍ የሰብአዊነት ሕግና የሰብአዊ መብቶች ሕግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ ሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ዜናችንን ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ባህር ዳር እናቀናለን። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ትኩረት ለጤና ትኩረት ለጣና በሚል መሪ ሀሳብ በተካሄደው አራተኛው የጣና ማህበራዊ ሚዲያ ሽልማት ነው እውቅና የተሰጣቸው። በዚህም መሰረት በሳይንስና ቴክኖሎጂ ዘርፍ ኢዘዲን ከሚል፣ በጤና መረጃ ሸጋው ማሬ በፈጣን ወቅታዊና ሚዛናዊ መረጃ ደመቀ ከበደ በጣና ሐይቅ አካባቢ ልማት መረጃ ዘርፍ ታዋቸው ደርሶ በበጎ አድራጎትና በሰብአዊ መብት መረጃ ኦባንግ ሜቶና ኡስታዝ አቡበከር አህመድ በጤና ዘርፍ በተቋም ደረጃ ልዩ ተሸላሚ የአማራ ክልል ጤና ጥበቃ ቢሮ ተሸላሚ ሆነዋል። ለዛሬ በወቅታዊና ፈጣን ሚዛናዊ መረጃ ዘርፍ ተሸላሚ የሆነውን ጋዜጠኛ ደመቀ ከበደን እንግዳ አድርገን ጋብዘነዋል። ቆይታውን ያደረገው ከአስቴር ምስጋናው ጋር ነው። በፈጣን ወቅታዊ ሚዛናዊ ደረጃ ስር አሸናፊ ደመቀ ከበደ። ጋዜጠኛ ደመቀ ከበደ እንኳን ደሳለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃልና እንኳን ደሳለህ። አመሰግናለሁ አስቴር፣ እንኳን አብረው ደሳለን እንግዲህ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሀሳቦችን ይዞን የተነሳው ትኩረት ለጤና ትኩረት ለጣና አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው? በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል፣ በተጠናከረ ሁኔታ ከጓደኞቼ ጋራ የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበረ። እግረ መንገዱን ደግሞ እምቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበረ። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር ዘጠና በመቶ የሚያህሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት እችላለሁ። አስቴር ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም ጉልበታቸውንም እውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩ። እና አንተ በያሰራጨኸው መረጃ የመጣ ተጽዕኖ ነበር? ተጽዕኖ መፍጠር አለመፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለው ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበረ በህብረተሰቡ ዘንዳ እኔን ጨምሮ፣ እኔ ራሴን ማለት ነው እና የደብሊዩ ኤችኦ ድረገጽ አለ። ራሱ ደብሊዩ ኤችኦ በተለያዩ አማራጮች የሚለቃቸው መረጃዎች አሉ። ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋር የሕክምና ባለሙያዎች ጋር በየሚመለከታቸው በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ። በሶሻል ሚዲያ ሊገልጹት ይችላሉ። ከእነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ የማምናቸውን መረጃዎች ለማጋራት ሞክር ነበረ። ከጓደኞቼ ወዳጆቼ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት እሳተፍ ነበረ እና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያረጉ ነበረ፣ ይደውሉ ነበረ። አንዳንዶች እንዲያውም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበረና እየደወሉ መረጃ ይጠይቁኝ ነበረ። እንግዲህ ደመቀ ከአንተ ጋር ከሶስት እስከ አምስት ዓመት ወይም ሊበልጥ ይችላል አንድ ቢሮ አብረን ሰርተናል እዚህ ባህር ዳር በነበርክበት ጊዜ አንዳንድ መጣጥፎችን ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው? አላማውስ ምንድን ነው? አጋጣሚውን ካገኘው ይሄንን ልወቅ ብዬ ነው። አስቴር ትዝታ ለመቀስቀስ ጥረት እያረግሽ ነው። እንግዲህ መቼስ እውነት ነው። አማራ ማስ ሚዲያ ያው ከአንቺ ጋራ በትንሹ ሶስት ዓመት ተኩል አብረን ሰርተናል። ጣና እንደምታውቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታውቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርስቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ። ከአባይ ጋራ ብዙ አወራ ነበር ነበረ ከጣና ጋራ ብዙ አወራ ነበረ። ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው። ደመቀ ከበደ በሚለው ስሜ ብቻ አልነበረም ፖስት ማደርገው አንድም ስንኝ ትሁን ምናልባት ረዘም ያለ ጽሑፍም ቢሆን ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረኝ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች። እንግዲህ አጋጣሚ የሆነው ያው አስቴር እንደምታስታውሽው ሁለት ሺህ አራት ላይ ነው እንግዲህ ጣናን እምቦጭ ተገኘበት የሚለው ዜና የተሰራው። እንግዲህ እያየሁት ነበረ ችግሩ ሲባባስበት የነበረው ስለዚህ በምችለው አቅም ጣና መታመሙን ለመናገር ሞክር ያለው በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር እየሆንኩኝ ብዙ ማብራሪያዎች ስሰጥ ነበረ። ጣናን በማውለቀው ልክ ለማውራት ሞክር ያለው። ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚሁ ሚዛናዊ መረጃ በመስጠት ያሁን በሶሻል ሚዲያ ማለት ነው ባደረከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የመቶ ሜትር ልዩነት ባለው አካባቢ ሆኖ መሸለም ለእኔ ትርጉሙ ትልቅ ነበር። ለመጨረሻ የማደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ። እየተስተዋለም ነው የሚታዩ በመሬት ላይ እየተቀመጠ እውነት አለ። በተለይ ለወጣቱ አንተ ምን ታስተላልፋለህ? ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ እያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ፣ ትልቅ የለውጥ ማምጫ፣ ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ስለዚህ ኢሊቱ ወይም ምሁሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ። ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት፣ ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ። ሶሻል ሚዲያው ለበጎ ዓላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ወጣቶች ጋር ማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ አንቺ ላይክ ያደረግሽው አንቺ ጓደኞችሽን ነው የሚመስለው። ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል። ብዙ አሉ ታሪክ የሚያሳውቁ፣ ብዙ አሉ ስነ ምግባር የሚያስተምሩ፣ ብዙ አሉ መረጃ የሚሰጡ። ስለዚህ ላይክ የምናረገው ነገር መጠንቀቅ፣ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ። ነገ የማይቆጨንን የማይጸጽተንን የህሊና ጥያቄ የማያስነሳብንን ጽሁፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ። ጋዜጠኛ ደመቀ ከበደ እንግዲህ ተሞክሮን እንዲህ ቆንጆ አድርገህ ስላጋራህን አመሰግናለሁ። በሌላ ጊዜ እንደምንገናኝም ደግሞ ተስፋ አድርጋለሁ። አመሰግናለሁ በድጋሜ ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ። ስለዚህ አመሰግናለሁ ለማንኛውም ንግድና እንግዳዋን ጋዜጠኛ ደመቀ ከበደን እናመሰግናለን። በፌዴራል መንግሥትና በህወሀት መካከል እየተካሄደ ያለውን ጦርነት ሸሽተው ሱዳን የሚዘልቁ ሰዎች ቁጥር እለት ተዕለት እየጨመረ መሆኑን የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን አስታወቀ። ከማክሰኞ ዕለት እስከ ዛሬ ባሉት አራት ቀናት ውስጥም ከ አስራ አራት ሺህ በላይ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው እንደገቡ የስደተኞች ኮሚሽኑ ለአሜሪካ ድምፅ አስታውቋል። ኤደን ገረመው በሱዳን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የውጭ ኃላፊ ሶፊያ ጄንሰንንና በኢትዮጵያ የመንግስታቱ ስደተኞች ኮሚሽን የውጭ ጉዳይ ኃላፊ ጁሊያ ስቲቨንሰንን አነጋግራ ተከታዩን አሰናድታለች። በአጭር ጊዜ ውስጥ እንደሚጠናቀቅ የተነገረለት በፌዴራል መንግስትና በህወሀት መካከል የተጀመረው ጦርነት ከሳምንት በላይ ሆነው፣ በእነዚህ ቀናት ውስጥም ከሁለቱም ወገን በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ ብዙዎቹም ጦርነቱን ሸሽተው ቤት ንብረታቸውን እየጣሉ ወደ ጎረቤት ሀገር ሱዳን ስደት ጀምረዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲር ሮብ ህዳር ሁለት ሁለት ሺ አስራ ሶስት በገጹ ላይ ባሰፈረው ሪፖርት መሰረት ከማክሰኞ ዕለት ጀምሮ ከሰባት ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው መግባታቸውን አስታውቋል። ይሄ አሃዝ በዛሬው ዕለት ከአስራ አራት ሺህ በላይ ማለፉን የተባበሩት መንግስታት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ለአሜሪካ ድምጽ አስታውቀዋል። አሁን ላይ ወደ ሱዳን የሚገቡ ስደተኞች ቁጥር ጨምሯል። ይሄ የጀመረው ከማክሰኞ ጀምሮ ነበር። እስከ ዛሬ ጠዋት ድረስም ከ14 ሺህ በላይ ስደተኞች ድንበር ተሻግረው መምጣታቸውን መረጃ አለን። ስደተኞቹ እየገቡ ያሉት በካሳላ እና በጋዳ አሪፍ በኩል ነው። የተባበሩት መንግስታት የስደተኞች ኮሚሽን ከሌሎች የመንግስታቱ አጋር ተቋማት እንዲሁም ሀገራዊና ዓለም አቀፍ ተቋማት ጋር በመተባበር በምግብና አስፈላጊ የሆኑ ነገሮችን በማቅረብ ስደተኞቹን እየረዳ ይገኛል። ስደተኞቹ ከሚገቡባቸው ድንበሮች በመነሳት አብዛኞቹ ከትግራይ ክልል እንደሚመጡ የጠቆሙት ሶፊያ ጀንሰን፣ ከስደተኞቹ መካከል በጦርነቱ የቆሰሉ እንዳሉ ሪፖርት እንደደረሳቸውም ይገልጻሉ። እኛ ራሳችን በጦርነቱ የቆሰሉ ሰዎች አላጋጠሙንም። ይሁንና በአቅራቢያችን ካለው ክሊኒክ እየታከሙ ያሉ ቁስለኛ ስደተኞች እንዳሉ ሪፖርት ደርሶናል። ይሄ ነው የሚባል የተመዘገበ መረጃ ግን የለንም። በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን የኢትዮጵያ የውጭ ግንኙነት ኃላፊ ጁሊያ ስቲቨንሰን በበኩላቸው በትግራይ ክልል ውስጥ ከዚህ ቀደም ከመቶ ሺህ በላይ ኤርትራውያን ስደተኞች እና ከአንድ ሚሊዮን በላይ የሰብአዊ እርዳታ ፈላጊዎች እንደነበሯቸው ጠቅሰው አሁን እየተፈጠረ ያለ ሁኔታ አሳሳቢ ነው ይላሉ። We have been extremely alarmed by the escalation of conflict and the deterioration in the humanitarian situation in the Tigray region. Um, it is an area which hosts uh, around 100,000 Eritrean refugees, but there are also a large number of people already receiving some <type of> ከጦርነቱ በፊት ቦታው ከመቶ ሺህ በላይ የሚሆኑ ኤርትራውያን ስደተኞችና ቁጥራቸው እጅግ የበዛ ከአንድ ሚሊዮን በላይ የሚሆኑ ሰዎችም ሰብዓዊ ድጋፍ የሚያገኙበት ነበር። አሁን ታዲያ በዚህ የችግር ወቅት ከኅብረተሰቡ ጋር መገናኘት አልቻልንም። ሕዝቡ ምን እየሆነ ነው? ምንስ ይፈልጋል? ምን ያህል ሰዎችስ ናቸው እየተፈናቀሉ ያሉት የሚለውን ለማወቅም ሆነ የአስቸኳይ ጊዜ እርዳታ መላክ አልቻልንም። ሰራተኞቻችንም ወደ ክልሉ መግባትና መውጣት አልቻሉም። ስለዚህም እየተፈጠረ ባለ ሁኔታ ተጨንቀናል። ጁሊያ ስቴቨንሰን አክለውም በትግራይ ክልል በተደረጉ የእንቅስቃሴና የመገናኛ ገደቦች ምክንያት ብዙዎች ለሰብአዊ ቀውስ ተጋልጠዋል ብለው እንደሚያምኑ ይናገራሉ። we still have colleagues who are based in, in tigray. we have offices in shire and also in mekelle. Um, and we're also servicing the four refugee camps as well in the northern part of tigray. ከዛም በተጨማሪም በሰሜን ትግራይ ያሉ አራት ስደተኛ ካምፖች አገልግሎት እንሰጣለን። ባልደረቦቻችን ሁኔታዎች ዕለት ዕለት እየተበላሹ መምጣታቸውን የሚነግሩን፣ ከእኛ ጋር ለመገናኘትም የመገናኛ ችግር አለ። የስልክና የኢንተርኔት አገልግሎት የለም። የብዙ ነገሮች እጥረት አለ፣ በተለይም የነዳጅ። ይህም በአግባቡ ስራ መስራት እንዳንችል አድርጎናል። የኤሌክትሪክ አቅርቦትም ይቆራረጣል። የነዳጅ እጥረት ባለበት በዚህ ሁኔታም ምንም አገልግሎት መስጠት አይቻልም። የመንግስታቱ አቶ ድርጅት የስደተኞች ጉዳይ ኮሚሽን የሱዳን የውጭ ግንኙነት ኃላፊ ሶፊያ ጀንሰን የስደተኞቹ ቁጥር እየጨመረ እንደሄደ ገልጸው ይሁንና የችግሩን መጠን መገመት እንዳልተቻለም ጠቁመዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸውት ስመኝሽ የቆየነን የነገ ሰው ይበለን መልካም ምሽት